ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 1 2012 ዓ ም ዝግጅታችን ጀመረ። የአስቸኳይ ጊዜ አዋጅ ለተግባራዊነቱ እንዲተባበር የኢትዮጵያ መንግስት ለሕዝብ ጥሪ ያቀረበ ዘገባው በአብይ ርዕስ ይቀርባል። የጎዳና ተዳዳሪዎችን መልሶ ለማቋቋም እንቅስቃሴ መጀመሩን የኢትዮጵያ መንግስት አስታውቋል። በአስራ አንድ ከተሞች ላይ የተጀመረ ስራ ነው። ህጻናት፣ በተለይ ደግሞ ልጆችን የያዙ እናቶች፣ አረጋውያንን መልሶ ማቋቋም እንደዚሁም አካል ጉዳተኞችን በዘላቂነት ህጻናቱን ከጎዳና ላይ ማንሳት ብቻ ሳይሆን በተለይ ቤተሰብ ያላቸው ከሆኑ ከቤተሰቦቻቸው ጋር እንዲገናኙ የማድረግ ስራ ህጻናቱም ቤተሰቡም የሚረዱበትን አግባብ ማመቻ ሌላው የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጌጎ ተስፋዬ ናቸው። የዚህን ዘገባ ዝርዝርም በዜና መጽሔት እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽታት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። እንደምትሰሙት የዝናብና ነጎድጓድ ድምፅ ይሰማል። ይህም ከየቤታችን ሆነን ቀረጻውን በማካሄዳችን በመሆኑ አድማጮቻችንን ለድምጽ ጥራቱ ይቅርታን እንጠይቃለን። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን የሰዓቱ ዋና ዋና የዓለም ዜና ይቀርባል። የኢትዮጵያ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጁን ለመተግበር የሚያስችሉ ተከታታይና ተለዋዋጭ የሆኑ ክልከላዎችንና መመሪያዎችን እንደሚያወጣ የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ክልከላዎቹ ይፋ የሚደረጉት አዋጁ ነገ በሀገሪቱ ፓርላማ ከጸደቀ በኋላ መሆኑን ገልጸዋል። የአስቸኳይ ጊዜ አዋጅ ማውጣት አስፈላጊ መሆኑን ጠቅላይ ሚኒስትር አብይ አህመድ ከተቃዋሚ ፓርቲ መሪዎች ጋር ውይይት ባደረጉበት ወቅት ስምምነት ላይ የተደረሰበት መሆኑን አቶ ንጉሱ ጥላሁን አስገንዝበዋል። የኤርትራ የጤና ጥበቃ ሚኒስቴር በኮሮና ቫይረስ ተጠርጥረው በለይቶ ማቆያ ውስጥ ከነበሩ ሀያ ሰዎች ሁለቱ በቫይረስ የተያዙ መሆናቸውን ትናንት አስታወቀ። ቫይረሱ የተገኘባቸው አንድ የ30 ዓመት ዕድሜ ወጣትና የ60 ዓመት ዕድሜ አዛውንት መሆናቸውን የገለጸው የኤርትራ የጤና ጥበቃ ሚኒስቴር በቫይረሱ የተያዙ ሰዎች ቁጥር 33ት የእግር ኳስ ክበብ ሻምፒዮን ለመሆን የሚያደርገውን ጥረት እንደቀጠለ ተዘግቧል። የኮሮና ቫይረስ በዓለም አቀፍ ደረጃ መዛመት የሚያደርሰው አደጋ እንዳለ ሆኖ ማለት ነው። ምስራቅ አፍሪካዊቱ ሀገር ብሩንዲ በያዝነው ሳምንት የመጀመሪያ ሶስት የቫይረስ በሽተኞች ማግኘቷን አስታውቃለች። ያም ሆኖ ግን የሀገሪቱ ባለሥልጣኖች የቫይረስን መዛመት ለመከላከል የሰዎችን መሰባሰብ የማስወገድ ተግባር እንዳልጀመሩ ተዘግቧል። የዋናው የሀገሪቱ የእግር ኳስ ጨዋታ አሰልጣኝ ተጫዋቾቹ የእጅ መታጠብ ተግባርን የመሳሰሉት እየፈጸሙ ነው። የእጅ መጨባበጥ ሰላምታንም እያስወገዱ ነው ብለዋል። ነገር ግን የኳስ ጨዋታ ባህሪን መሰረት በማድረግ የመነካት ሁኔታ ማስወገድ ከባድ ነው ተብሏል። ኳስ ጨዋታ ለማየት የሚገቡት ሰዎች የሰውነታቸውን ሙቀት እየተለካ እንደሚገቡ ተገልጿል። የሰውነት ትኩሳት ከኮሮና ቫይረስ የሕመም ስሜት ጋር እንደሚያያዝ የሚታወቅ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ለዓለም አቀፍ የጤና ድርጅት የምትሰጠው ገንዘብ እንደምታቆይ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ገልጸዋል። ትራምፕና የአስተዳደራቸው አባላት ዓለም አቀፍ የጤና ድርጅት ለቻይና ያዳላል የሚል እምነት አላቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የጤናው ድርጅት የሚጠበቅበትን ተግባር አላሟላም ብለዋል። ለድርጅቱ የምንሰጠውን ገንዘብ እናቆያለን። ለወደፊት የምንሰጠውን ገንዘብ ከመወሰናችን በፊት ስለ ድርጅቱ ጥናት እናካሄዳለን ብለዋል ፕሬዚዳንት ትራምፕ። ዩናይትድ ስቴትስ ለድርጅቱ በመቶዎች ሚሊዮኖች ዶላር የሚቆጠር ገንዘብ በየዓመቱ ትሰጣለች ሲሉም አክለዋል። ማስቀረት በመዛት ድርጅቱን ሲነቅፉ ለሁለተኛ ቀን ነው። ለተባበሩት መንግስታት የዓለም የጤና ድርጅት የበዛ ገንዘብ የምትሰጠው አሜሪካ መሆኗ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተረሽ ሐቁን በተለያዩ መንገዶች የተመለከቱት ወገኖች ሊኖሩ ይችላሉ። የወረርሽኙ ጉዳይ ፍጻሜ ሲያገኝ በቀውሱ መፍትሄ ለማግኘት ስለወሰዱት እርምጃ ለመረዳት የምንችልበት ጊዜ ይመጣል ሲሉም ዋናው ጸሐፊ አስገንዝበዋል። አሁን ግን ዓለም አቀፍ ማህበረሰብ ቫይረሱንና እያደረ ብለዋል። የዓለም አቀፍ የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም በበኩላቸው ጀኔቫ ላይ ስለ ቫይረሱ ገለጻ ይሰጡ በነበረበት ወቅት ትራምፕ ስላሉት ሲጠየቁ እባካችሁን ይህን ቫይረስ ከፖለቲካ ጋር አታያይዙት። ሰዎች በበሽታው እንዲረግፉ የማትፈልጉ ከሆነ ከፖለቲካ ጋር ከማያያዝ ተቆጠቡ በማለት ስሜት የተሞላበት መልእክት አስተላልፈዋል። ዶክተር ቴድሮስ አድሓኖም ትላንት ከፈረንሳይ ፕሬዚደንት ኢማኑዌል ማክሮን ጋር ተነጋግረዋል። ማክሮን ዓለም አቀፍ የጤና ድርጅቱን እንደሚደግፉ ገልጸዋል። በዓለም ደረጃ የተዛመተውን ቫይረስ ለመቋቋም የዓለም የጤና ድርጅት ዋናው አካል ነው። ስለሆነም በዩናይትድ ስቴትስ እና በቻይና መካከል ባለው ጦርነት ውስጥ መቆለፍ የለበትም የሚል እምነታቸውን ማክሮን በድጋሚ ጫና ሰጥተውበታል ሲሉ አንድ የፈረንሳይ ፕሬዚዳንታዊ ባለስልጣን ተናግረዋል። ታይዋን የዓለም የጤና ድርጅት ዋና ስራ አስኪያጅ ከግዛቷ ደረሰብኝ ላሉት ዘረኛ የቃላት ጥቃት ምላሽ ሰጥታለች። ዶክተር ቴድሮስ አድሓኖም ኮቪድ-19 ቫይረስ በዓለም አቀፍ ደረጃ በተዛመተበት በሆነ ወቅት ለወራት ያህል ከደሴቲቱ ዘመቻ ሲካሄድባቸው እንደቆየ ትላንት ገልጸዋል። የታይዋን የውጭ ጉዳይ ሚኒስቴር ከዘመቻው ጋር ግንኙነት እንዳለው ዋናው ዳይሬክተር አመላክተዋል። የማይክሮባዮሎጂ ምሁርና ተመራማሪ የሆኑት ኢትዮጵያዊ የዓለም የጤና ድርጅት ዋና ዳይሬክተር ለመሆን የመጀመሪያው አፍሪካዊ ናቸው። የታይዋን ፕሬዝደንት እና የአድልዎ ሰለባ መሆንን ጠንቅቃ ታውቃለች የሚል ምላሽ ሰጥተዋል። ታይዋን ቻይና በምታደርገው ተጽዕኖ ምክንያት በዓለም የጤና ድርጅትና በሌሎች ዓለም አቀፍ አካላት አድልዎ ይፈጸምብኛል የሚል ቅሬታ እንዳላት ተገልጿል። ከውሃን ከተማ የሚወጡት ሰዎች መዳረሻቸው ላይ ሲገቡ ለሁለት ሳምንታት ያህል ራሳቸውን ማግለል ይጠበቅባቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ ተምረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እናሻግራችኋለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ትላንት የታወጀውን የአስቸኳይ ጊዜ አዋጅ የሚያስተዳድረው የሚኒስትሮች ምክር ቤት እንደሆነ ጠቅላይ አቃቢያተ ሕግ አዳነች አበቤ አስታወቁ። የአስቸኳይ ጊዜ አዋጁ ሀገርና ሕዝብን ለመታደግ የወጣ በመሆኑ ለተግባራዊነቱ እንዲተባበር ለሕዝብ ጥሪ አቀረቡ። አዋጁ ሁኔታና ጊዜን የሚያገናዝብ እንደሆነም ተነግሯል። መለስካቸው አምሃ ዝርዝራለው ኮቪድ-19 ወይንም ኮሮና ቫይረስ በኢትዮጵያ ያሳደረውን ከባድ ተጽዕኖ ተከትሎ ትናንት የወጣው የአስቸኳይ ጊዜ አዋጅ ከዚህ በፊት እንደታወጁት ተመሳሳይ አዋጆች በኮማንድ ፖስት እንደማይመራ የፌዴራል ጠቅላይ ዓቃቤ ሕግ አዳነች አቤቤ አስታወቁ። ወይዘሮ አዳነች ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያ እንደ ገለጹት አስቸኳይ ጊዜ አዋጅ የሚያስተዳድረው የሚኒስትሮች ምክር ቤት ይሆናል። የሚመራውም ከሚኒስትሮች ምክር ቤት አባላት በሚዋቀር ኮሚቴ እንደሆነ ጠቁመዋል። ተግላ አካባቢ ተህጓ ጨምረውም ይህ እንዲሆን የተደረገው ከዚህ በፊት በኢትዮጵያ አሉታዊ ስሜት ለማስወገድ ነው ብለዋል። አዋጁ አገርንና ሕዝብን ለመጠበቅ የወጣ መሆኑን በመገንዘብ ሕዝቡ ለተግባራነቱ የራሱን ኃላፊነት እንዲወጣም ጥሪ አቅርበዋል። አክለውም የአስቸኳይ ጊዜ አዋጁ የተደነገገው ሕዝቡን ለመታደግ እንደሆነ መገንዘብ እንደሚገባና ሕዝቡም የአዋጁን ይዘት በአጭሩ አመላክተዋል። በተለይ ይዘቱን በተመለከተ የመብት ዕግዳዎችና እርምጃዎች ዝርዝር ሁኔታ በየጊዜው በሚኒስትሮች ምክር ቤት ለዚሁ ዓላማ በሚቋቋመው የሚኒስትሮች ኮሚቴ እየተወሰነ ለህዝብ ይፋ እንደሚደረግ ይናገራል። አዋጁ በማንኛውም ሰው በዚህ አስቸኳይ አዋጅ መሰረት በሕግ አስከባሪ አካላት ወይንም ሌላ በሕግ ሥልጣን ባለው አካል የሚሰጥ ሕጋዊ ትእዛዝና መመሪያን የመፈጸም ግዴታ እንዳለበት ይደነግጋል። እንዲሁም የፌዴራልና የክልል ሕግ አስከባሪ ተቋማትና ሌሎች በሕግ ሥልጣን የተሰጣቸው አካላት ተመጣጣኝ ኃይል በመጠቀም በአዋጁ አንቀጽ አምስት ንዑስ አንቀጽ አንድ መሠረት ይፋ የተደረጉ የመብት እገዳዎችንና እርምጃዎችን የማስፈጸም ሥልጣን እንደሚኖራቸው ይደነግጋል። እገዳዎችና እርምጃዎች ተጨባጭ ሁኔታዎችንና ጊዜን ያገናዘቡ እንደሚሆንም የወጣው ማብራሪያ ያስረዳል። አዋጁ በመላ ሀገሪቱ ተግባራዊ እንደሚሆንም ይናገራል። ይህ የአስቸኳይ ጊዜ አዋጅ በሕገ መንግስቱ መሠረት የሕዝብ ተወካዮች ምክር ቤት ቀርቦ እንደሚጸድቅ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምጽ መጽሄት ነው እያዳመጣችሁ ያላችሁት። የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። መለስካቸው አመሃል ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በ አስራ አንድ ከተሞች የሚገኙ 22 ሺህ የጎዳና ተዳዳሪዎችን መልሶ ለማቋቋም እንቅስቃሴ መጀመሩን የኢትዮጵያ መንግስት አስታውቋል። እቅዱን በሰራተኛና ማህበራዊ ጉዳይ ሚኒስቴር በኩል ይፋ ያደረገው መንግስት ቀደም ብሎ የተጀመረው ይህ እንቅስቃሴ የኮሮና ቫይረስን ለመከላከል ከሚደረገው እርብርብ ጋር ተያይዞ እንዲፋጠን መደረጉን አስታውቋል። የተኙት በአስቸኳይ መልሶ ለማቋቋም እንደሚሰራም ተገልጿል። ፀሐይ ዳምጠው ዝርዝር ዘገባውን ታስደምጠናለች። የኮሮና ቫይረስ ወረርሽኝ እንዳይስፋፋ የተለያዩ እርምጃዎችን እየወሰደች ያለችው ኢትዮጵያ በጎዳና ላይ የሚኖሩ ዜጎችን ጉዳይም ከግምት ማስገባቷን አስታውቃለች። የሰራተኛና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው በተለያዩ ምክንያቶች ኑሯቸውን በጎዳና ላይ ያደረጉ ሕጻናቶች፣ ሴቶችና አረጋውያን በመደገፍ የተሻለ ሕይወት እንዲኖራቸው ለማድረግ ከተለያዩ አካላት ጋር በትብብር እየሰራ ነው። እንደ ሚኒስቴር መስሪያ ቤቱ ገለጻ የኮሮና ቫይረስ ወረርሽኝ መከሰት ደግሞ ቀደም ሲል የተጀመረውን ይህንን እንቅስቃሴ አጣዳፊ አድርጎታል በአሁኑ ወቅት በመላው ሀገሪቱ ከ ሰማኒያ ሺህ በላይ የጎዳና ተዳዳሪዎች እንደሚገኙ ሚኒስቴሩ ይገልጻል ከዚህ አንጻር በ11 ከተሞች የሚገኙ 220 የጎዳና ተዳዳሪዎች መልሶ ለማቋቋም ከተለያዩ አገልግሎት ሰጪ ተቋማት ጋር ውል በመግባት ላይ እንደሚገኙ የሰራተኛና ና ማህበራዊ ጉዳይ ሚኒስትር ዶክተር እርጎጌ ተስፋዬ አብራርቷል። በጎዳና ላይ ኑሯቸውን ያደረጉትን የማህበረሰብ ክፍሎች ለመታደግ በ11 ከተሞች ላይ የተጀመረ ስራ ነው። ሕጻናት በተለይ ደግሞ ልጆችን የያዙ እናቶች፣ አረጋውያንን መልሶ ማቋቋም እንደዚሁም አካል ጉዳተኞችን ላቂነት ህጻናቱን ከጎዳና ላይ ማንሳት ብቻ ሳይሆን በተለይ ቤተሰብ ያላቸው ከሆኑ ከቤተሰቦቻቸው ጋር እንዲገናኙ የማድረግ ስራ ህጻናቱም ቤተሰቡም የሚረዱበትን አግባብ ማመቻቸት፣ ሌላው በዘላቂነት ትምህርት ህጻናት የሚያገኙበትን ሁኔታ ማመቻቸት፣ ወጣቶች ከሆኑ ደግሞ ከ14 ዓመት በላይ ከ18 ዓመት በታች የሆኑ ከሆኑ የሙያ ስልጠናና የስነ ምግባር ወይም የስነ ልቦና ምክር በመስጠት ወደ ስራ ማሰማራት እና ማቋቋምን ሁሉ የጨመረ ተግባር ነው ማለት ነው። ከዚህ ጋር ተያይዞም ሚኒስቴር መስሪያ ቤቱ በስምንት ከተሞች የሚገኙ ከሺህ በላይ የጎዳና ተዳዳሪዎች ተጠቃሚ ለማድረግ 27 አገልግሎት ሰጪ ተቋማት በመቀሌ፣ በአዳማ፣ ደሴ፣ አዋሳ፣ ጋምቤላ፣ ሀረር፣ አዲስ አበባና ድሬዳዋ የሚገኙ ዜጎችን በዘላቂነት ለማቋቋም የተለያዩ እንቅስቃሴዎች እያደረጉ እንደሚገኙም ተገልጿል። በቀጣይም በሌሎች ከተሞች ህጻናትን የያዙ እናቶች፣ ወጣቶችና አረጋውያን ከጎዳና በማንሳት በዘላቂነት ለማቋቋም የቅድመ ዝግጅት ስራዎች ተጠናቋል ነው የተባለው። በሀገሪቷ የኮሮና ቫይረስ መከሰቱን ተከትሎ ተጋላጭ የህብረተሰብ ክፍሎች የማንሳት ስራዎች በጥንቃቄ እየተካሄዱ እንደሆነ ሚኒስቴሯ አብራርተዋል። ይህንን የማንሳት ስራ ስንሰራ በአግባቡ መሆን አለበት። ከጎዳና ላይ የሚነሱ አረጋውያን እንደተነሱ ወደ አገልግሎት ሰጪ ተቋማት አይሄዱም። እንደተነሱ ከጤና ጥበቃ ሚኒስቴርና ከሚመለከታቸው ባለድርሻ አካላት ጋር በመሆን በተለዩ የኳረንታይን ስፍራዎች የሚቀመጡና የህክምና አገልግሎትን ለ14 ቀናት የሚደረግላቸው ከዛም በኋላ ተጠቂ የሆኑትን ተገቢውን ህክምና እንዲያገኙ ማስቻል ነፃ የሆኑትን ደግሞ አሁን የሚወስዷቸው የአገልግሎት ሰጪ ተቋማት ላይ አገልግሎቱን እንዲያገኙ ይደረጋል የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች አቶ ቢኒያም በለጠ በበኩሉ አረጋውያንን ለመርዳት ተግባራዊ ምላሽ መስጠት መጀመሩ የሚያስደስትና ትልቅ እርምጃ ነው ብሏል እስካሁን ድረስ ያው እኛ በግላችን እየሰራን የተወሰነ ድጋፍ ነበር የሚደረግልን አሁን ደግሞ ሙሉ በሙሉ ገብቶ ሰዎች ከጎዳና እንዲነሱ ማድረጉ ለኢትዮጵያ በጣም ትልቅ ነገር ነው ነው አንድ መንገድ መስራት ምናምን ብቻ አይደለም። እድገት ማለት ሰዎች ላይ ነው ር መሰራት ያለበት እና ከእግዚአብሔርም የሚጠበቀው ይሄ ነው። እግዚአብሔር የሚጠይቀን በዚህ ነው። ምክንያቱም ሰዎች ሲበደሉ ከእግዚአብሔር ስለሚያስጠይቅ መንግስት በዚህ ነገር ላይ ትኩረት አድርጎ መግባቱ በጣም የሚያስመሰግነው ነው። ሚኒስትር መስሪያ ቤቱንም ኢኒሽቲቭ ወስዶ መስራቱ በጣም እናመሰግናለን። በቀጣይ የሚ ነገር ምንም መጠናከር አለበት። የክብር አረጋውያን መስራች ወይዘሮ ወርቅንሽ በበኩላቸው መንግስት ዜጎችን ከጎዳና ህይወት ለመታደግ አሁን የጀመረው እንቅስቃሴ ተጠናክሮ መቀጠል እንዳለበት ተናግረዋል። እኛ ቮለንተር ከጎዳና እያነሳን አረጋው ሀኒሳፕ እየረዳናቸው ነው ያለ ነው። የዛሬ ግን በጣም ለየት የሚያደርገው ከበሽታው ጋርም ሳይሆን ከዛ ቀድሞ ነው የተጀመረው ይሄ ፕሮግራም እና አሁን አጋጣሚ ሆኖ ከዚህ ከአሁኑ ቫይረሱ ጋር ነው የተገናኘውና እንሽትቡን ወስዶ ሚኒስቴር መስሪያ ቤቱም ሆነ መንግስታችን ጎዳና ያሉትን አረጋውያን ዛሬ ወጣቶች እንኳን አሁን እዚህ ያላችሁት፣ እኔም ነገ አረጋዊ ቢሆን የሚያሰኝ ስራ እየተሰራ ስለሆነ እኔ በራሴ በኩል እጅግ በጣም ደስ ብሎኛል። እናንተም ከጎናችን ሁኑ። የሰራተኛና ማህበራዊ ጉዳይ ሚኒስቴር መረጃ እንደሚያመላክተው ማህበራዊና ኢኮኖሚያዊ ችግሮች ውስጥ የሚገኙ ህጻናት፣ ሴቶችና አረጋውያን እንዲሁም አካል ጉዳተኞች ተጠቃሚ የሚያደርጉ የሴፍትኔት መርሃ ግብሮች ተግባራዊ እየተደረጉ ነው። ለአሜሪካ ድምፅ ሀይድ አምጦነኝ ከአዲስ አበባ። ፀሐይ ዳምጠውን ለዘገባው እናመሰግናለን አድማጮች አምሃሪክ ቪኦኤ ኒውስ ዶት ኮም ላይ በዌብሳይታችን እንገኛለን በፌስቡክ አት ቪኦኤ አምሀሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ብትፈልጉን ታገኙናላችሁ ተከተሉን ተነጋገሩ ስርጭቶቻችንን ከኦዲዮናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን። ወደ ተከታዩ ዘገባ እናልፋለን። የኦሮሚያ ክልላዊ መንግስት የኮሮና ቫይረስ ስርጭትን ለመከላከል እና የምርመራ ደረጃውን ለማሳደግ ስድስት የላብራቶሪ ምርመራ ማዕከላት እና አስራ ዘጠኝ ሆስፒታሎችን በቁሳቁስና በሰው ኃይል እያደራጀ መሆኑን ገልጿል። በአንድ ቀን እስከ አምስት መቶ ናሙናዎችን መመርመር የሚችለው የአዳማ ላብራቶሪን ስራ ያስጀመሩት በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ክልል የማህበራዊ ዘርፍ አስተባባሪ አቶ አዲሱ አረጋ የኮሮና ቫይረስ ስርጭትን ለመከላከል የተጀመረውን ስራ ስኬታማ ለማድረግ የተወሰደ እርምጃ መሆኑን ተናግረዋል። በህብረተሰብ ጤና ኢንስቲትዩት ብቻ ሲደረግ የነበረውን ምርመራ አራት ጣቢያዎችን አቋቁሞ ምርመራ ለማስጀመር ሲንቀሳቀስ ነበረ፤ መነቀምቴ፣ ጅማ፣ አዳማ ና ሀረማያ እንዲሁም አምስተኛ አሰላ ላይ ላቦራቶሪ ለማቋቋም ጥረት እየተደረገ ነው ያለው። ከነዚህ ላቦራቶሪዎች ውስጥ ዛሬ የአዳማ የሪጅናል ላቦራቶሪ የኮሮና ቫይረስ ወይም የኮቪድ-19 ምርመራ በይፋ ለማስጀመር ነው እዚህ የተገኘ ነው። የአዳማ ላብራቶሪ በሰዓት 47 በቀን ደግሞ 500 ናሙናዎችን የመመርመር አቅም አለው ተብሏል። የክልሉ መንግስት በተጨማሪም በነቀምቴ፣ በጅማ፣ አሮማያና ሐዋሳ ከተሞች የኮሮና ቫይረስ ምርመራ ለመጀመር የሚያስችል የላብራቶሪ መሳሪያዎችን የማደራጀት ስራ እያከናወነ መሆኑን ኃላፊዎቹ ተናግረዋል። የኦሮሚያ ክልል የኮሮና ቫይረስ ስርጭትን ለመከላከል እና ታማሚዎችን ለማከም በማቀድ በቁሳቁስና በሰው ኃይል ማ ደራጀት ስራ እየሰራ ሲሆን በክልሉ የሚገኙ 13 ዩኒቨርሲቲዎችን የለይቶ ማቆያ ማዕከል ሆነው እንዲያገለግሉ በተጨማሪም 19 ሆስፒታሎች መደበኛ የጤና አገልግሎት አሰጣጥን ሙሉ በሙሉ አቋርጠው ለኮሮና ቫይረስ ህሙማን አገልግሎት እንዲሰጡ የክልሉ መንግስት መወሰኑም ተገልጿል። ዘገባውን ያደረሰን ሙክታር ጀማል ነው። ሳትም ከአሜሪካ ድምፅ የሚተላለፈውን የአማርኛ ቋንቋ የሐሙስ ምሽት መሰናዷችንን ነው። ወደ ተከታዩ ዘገባ እንለፍ። የጅቡቲ መንግስት ወደ አገራቸው የመለሳቸው ኢትዮጵያውያን ስደተኞች በሰመራ ዩኒቨርሲቲ እና በኤሌዳር ትምህርት ቤት ለይቶ ማቆያ እንዲቆዩ መደረጉን የአፋር ብሔራዊ ክልል ማህበረሰብ ጤና ኢንስቲትዩት አስታወቀ። ስደተኞቹ በአስገዳጅ መንገድ የሚመለሱበት አሰራር እንዲቆም የኢትዮጵያ መንግስት ከአቻው የጅቡቲ መንግስት ጋር በጉዳዩ እንዲመክርበት ተጠይቋል። የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባውን ይዟል። የበሽታዎች ቅድመ ዳሰሳና ማስጠንቀቂያ ባለሙያው አብርሃም ሞታ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስረዱት ኢትዮጵያውያን ስደተኞች ከጅቡቲ በአስገዳጅ ሁኔታ እንዲመለሱ እየተደረጉ ነው። የጅቡቲ መንግስት ጭኖ አምጥቶ በኢትዮጵያ ኤሊዳር ወረዳ ድንበር አካባቢ የበተናቸው አሉ። እነዚያን አሁን በኤሊዳር ትምህርት ቤትና በአሁኑ ሰዓት በሳማራ ዩኒቨርሲቲ ኳራንታይን ተደርጎ ለአስራ አራት ቀን የተቀመጡ አሉና ምን ያህል ይሆናሉ? ሰላሳ አንድ ናቸው እስካሁን። በቀጣይም እንደሚመጡ ነው አሁን እየደረሰ ያለው ኢንፎርሜሽን፣ ማለት ከየቦታው የጅቡቲ መንግስት የያዘ እነዚህ ሰዎች ወደ ኢትዮጵያ እየመለሳቸው ነው ያለው እና በመጡት ላይ ማጣራት አድርገናል። እስካሁን የለም አትጉቡ ዳንላቸው። ያው እንግዲህ ከዛ ተገዶ ነው ተይዞ ወደ ኢትዮጵያ ድንበር እንዲመጡ እና ከድንበራቸው እንዲወጡ እየተደረጉ ያሉት ና እነዚህም ከመቀበል ውጭ ሌላ አማራጭ የለም። ምክንያቱም ዜጎቻችን ናቸው። ከዚያ የጅቡቲ መንግስት ነው እንግዲህ በመከላከያ የታጠቀ ነው አምጥቶ ይመስላቸዋል መምራች የላቸውም። ያለው አስገዳጅ ሁኔታ ይሄ ነው ያለው የፌዴራል መንግስት ከጅቡቲ መንግስት ጋር ብነጋገር እየተሻለ ነው ብዬ አስባለሁ። ለወትሮ ከጅቡቲ ወደ ኢትዮጵያ የሚገቡት በጋላፊ በኩል እንደነበር የጠቆሙት አቶ አብርሃም አሁን ግን የመግቢያ አቅጣጫቸውን መቀየሩን ጠቅሰዋል። ቀጥታ በጋላፊ መግቢያ ሳይሆን ከኢትዮጵያን ከታጁራ ወደ በጅቡቲ አድርጎ የሚያገናኝ ሌላ አዲስ የተሰራ እና መንገድ ስራ ሙሉ ያልጀመረ መንገድ አለ እና በዛ ነው የሚገቡት እና የማዕከላዊ መንግስት ኃላፊነት ቢወዝ የተሻለ ነው የሚሆነው። ይህ በእንዲህ እንዳለ የኮሮና ቫይረስ ስርጭት ለመከ መከላከልና ከተከሰተም ውጤታማ የሕክምና አገልግሎት መስጠት እንዲቻል በክልሉ መስራት የሚፈልጉ የጤና ባለሙያዎች ጥሪ ቀርቦላቸዋል። ጠቅላላ በክልሉ ወደ አስራ አምስት ሺህ አካባቢ ይኖራል ተብሎ ይገምታል። ይሄ ማለት በሙሉ ክልሉ ላይ ያሉ ጤና ተቋሞች ላይ ያለው አዝ ነው። በዚህ ባለሙያ ብቻ በሽታውን መመከት አንችልም። ስለዚህ ለዚያ ነው የክልሉ መንግስት መጥቶ ለመቀጠረ የሚፈልግ መቀጠለ ይችላል ብሎ ማስታወቂያ ያወጣው። ከሆስፒታሎችም ጭምር ሰው ሀይል ጥረት ሙሉ በሙሉ አለ። አሁን ኳራ የተደረጉ ቦታዎች ለማስቀመጥ ስለተቸገሩ ይህን ችግር ለመቅረፍ ነው። እነዚህ የጤና ባለሙያዎች በምን በምን ተግባር ላይ ይሰማራሉ? በኳረንታይን ቦታ ላይም ትክክል እንዲያደርጉ ሌላ አይዞሌሽን ሴንተር እና ትሪትመንት ሰጡ ሆስፒታሎችም ላይ እነዚህም ባለሙያዎች ለየፕሮፌሽናላቸው እንመድባለን። አስር መግቢያዎች ላይ ክ እንድደረግ የሰውነት ሙቀት ልኬታ ማለት ነው እና እነዚህ ቦታዎች ህክምና ሲሰጡ በቫይረሱ እንዳያዙ የሚያግዛቸው የመከላከያ አልባሳት፣ ቁሳቁስ እና የሌሎች ግብአት አቅርቦ ህብረት መኖሩን የጠቆሙት አቶ አብርሃም ይህን ችግር ለማቃለል 25 ሚሊየን ብር ተመድቦ ግዢ ለመፈጸም እንቅስቃሴ መጀመሩን አስታውቀዋል። አሁን በእጃችን ወደ አራት ሜካኒካል ቬንትሌተር የምንለው ሰዎች በጽኑ ህሙማን ድጋፍ የሚያደርግ ማሽን ነው፣ አጋዥ የመተንፈሻ ማሽን አዎ። እና ይሄ አራት ያክል አለ። ያ ማለት እጅግ በጣም አናሳ ነው። ፌዴራል መንግስት ድጋፍ እንዲያደርግ እንፈልጋለን። በክልሉ በተዘጋጁ ለይቶ የማቆያ ስፍራዎች እንዲቆዩ የተደረጉት ከ ጅቡቲ የመጡት 31 ኢትዮጵያውያን ብቻ ሲሆኑ እስካሁን ከ66000 በላይ ሰዎች የምርመራ ሂደቱን አልፈው ወደ ክልሉ መግባታቸውን ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ና በዓለም የጤና ድርጅት ዋና ዳይሬክተር መካከል የተጀመረው የቃላት ምልልስ ቀጥሏል። ፕሬዝዳንቱ ቀደም ሲል ቻይና ተኮር ያሉት ድርጅት ኮሮና ቫይረስን ለመጋፈጥ የበረታ እና በቂ ጥረት አልታየበትም ሲሉ ከሰዋል። የድርጅቱ ዋና ዳይሬክተር ቴድሮስ አዳሃኖም ደግሞ ወረርሽኙን ለመቋቋም የሚያስፈልገን አንድነትና ዓለም አቀፍ መተጋገዝ ነው ይላሉ። በሌላ በኩል ደግሞ ዋና ዳይሬክተሩ ዘረኛ አስተያየት ከታይዋን ተሰንዝሯል መባሉን የሀገሪቱ የውጭ ጉዳይ ሚኒስቴር በብርቱ አስተባብሏል። ፓትሲ ውዲ አስኳራ ና ሪቻርድ ግሪም ያጠናቀሯቸውን ዘገባዎች ዝርዝሩን ይዘዋል። ሰለሞን አባተ ያቀርበዋል። የዓለም የጤና ድርጅት ዛሬ ቀልቡንም አይኖቹንም ሰብስቦ እንዲያተኩር የሚጠብቀውና የሚፈለገውም በኮሮና ቫይረስ ላይ ነው። በዚህ ሁኔታ ውስጥ ግን ከዋና ለጋሹ ጋር መፋጠጥና ትንቅንቅ ውስጥ ገብቷል። ድርጅቱን በቅልጥፍና ማነስ ወይም እጅግ የተጠናከረ ሊሆን ይገባው የነበረ በሚሉት ዝግጅትና ምላሽ የሚከሱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከእንግዲህ ገንዘብ ሊያቋርጡ እንደሚችሉ ሲዝቱ፣ የድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም ደግሞ ለአንድነትና ለበለጠ መደጋገፍ እየተጣሩ ናቸው። ቀውሱን የፖለቲካ አውድ ማድረግ ተገቢ አይደለምም ብለዋል። የጤና ድርጅቱ ኃላፊ፣ ኮቪድን የፖለቲካ ቡጢ ማሳረፊያ ወይም ነጥብ ማስቆጠሪያ ማድረግ አስፈላጊ አይደለም አያስፈልግም ብለዋል። ቴድሮስ ማንነታችንን ልናሳይ የምንችልባቸው ሌሎች ብዙ መንገዶች አሉ እኮ። ፕሬዚደንት ዶናልድ ትራምፕ ደግሞ በዚያው በጤና ድርጅቱ መሪ ቃል መልስ ሰጥተዋል። የፖለቲካ ጨዋታ ሲሉ ኮ ራሳቸው በፖለቲካው እየተጫወቱ ነው፣ እንዲህ ሊሆን አይገባም ብለዋል። ፕሬዚደንቱ በመቀጠልም ባለፈው አመት አራት መቶ ሀምሳ ቢሊዮን 452 ወደ 500 ቢሊዮን ዶላር አውጥተናል። ባለፉት አመታት ደግሞ መቶ ቢሊዮኖች አውጥተናል። ከዚህ የተሻለ ሊሆኑ ይገባቸው ነበር ብለዋል። የጤና ድርጅቱን ትራምፕ የዓለም የጤና ድርጅትን ፈጥኖ ባለመንቀሳቀስ ይከሱታል። ታዛቢዎች ግን ኮቪድ-19 ዓለም አቀፍ ስጋት የሆነ የሕብረተሰብ ጤና አደጋ መሆኑን የዓለም የጤና ድርጅት ያወጀው ዩናይትድ ስቴትስ ወረርሽኙን ብሔራዊ የአጣዳፊ ጊዜ አደጋ ብላ ከማወጇ ከሳምንታት በፊት መሆኑን ይናገራሉ። ቻይና አዲሱን ኮሮና ቫይረስ ለመጋፈጥ የወሰደችውን እርምጃና የሰጠችውን ምላሽ የሚያሞካሽ የተባለ ቃል ከዓለም የጤና ድርጅት መውጣቱንም ፕሬዚደንቱ የወደዱት አይመስልም። ቻይና ተኮር እያሉ ይናገሩታል። በእርግጥ ያንን የጤና ድርጅቱን የቻይና ሙገሳ ቫይረሱ ቀድሞ የታየባትን ውሃንን በመዝጋት ቤጂንግ ስለ ወሰደችው እርምጃ የበዛ ማመንና መተማመን የተጣለባት ያስመስላል የሚሉ ተቺዎችም አልጠፉም። የዊልሰን ማዕከሉ ሮበርት ዳሊ አንዱ ናቸው። ደብሊው ኤችኦ ለቻይና የሰጠውን ሙገሳ አጉል ማሞካሸት ወይም መካብ የሚል ድምጸት ባለው አገላለጽ ነው የነቀፉት። እናም የትራምፕ አስተዳደር ይህንን ሁኔታ ላረፈደውና እምብዛም ውጤት ላጣው ምላሹ እንደ ማምለጫ ቀዳዳ እንዲጠቀምበት እድል ሰጠው ሲሉ ግራና ቀኙን በአንድ ሀሳብ ውስጥ ወራርፈዋል። ለማንኛውም ግን ፕሬዚደንት ትራምፕ ብር አልሰጥም ባሉበት በትናንትናውኑ ዕለት ኮቪድ-19ን በዓለም አቀፍ ደረጃ ለመፋለም እየተካሄደ ያለውን ጥረት ለማጎልበት በሚል የ225 ሚሊዮን ዶላር ተጨማሪ ድጋፍ ለቀዋል። ይህ ቀደም ሲል ለ64 ሀገሮች ከተላከው 274 ሚሊዮን ዶላር በተጨማሪ የሚወጣ መሆኑን የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለጋዜጠኞች ተናግረዋል። ይህ ድጋፍ በዚህ ወረርሽኝ ውስጥ የዩናይትድ ስቴትስ ያልተቋረጠ መሪነት መግለጫ አካል ነው ብለዋል የውጭ ጉዳይ ሚኒስትሩ። የዩናይትድ ስቴትስ ዓለም አቀፍ መሪነት ግን ጥያቄ ውስጥ ገብቷል ከሚሉ ተንታኞች መካከል የስልታዊና የዓለም አቀፍ ጥናቶች ማዕከል ባልደረባው ዳንኤል ራንድ እንዲህ ብለዋል። ዓለም አቀፍ ልዕለ ሀያል ሆነን መቀጠል የምንፈልግ ከሆነ ዓለም በዚህ ጊዜ እንደ አንድ ልዕል ሀያል የሚጠብቅብን ኃላፊነት ይህንን ችግር መፍታት ነው። ዓለም አቀፉን የኮቪድ ችግር ፈቺዎች ተደርገን መወሰድ ይኖርብናል። ምክንያቱም እኛ ካላደረግነው ቻይና በደስታ ትገባበታለች፣ ትሞክረዋለች፣ ውለታውን ሁሉ ጠራርጋ ትወስዳለች ብለዋል። በሌላ በኩል ደግሞ በዓለም የጤና ድርጅት ዋና ዳይሬክተር ላይ የተናፈሰው ዘረኛ አስተያየት የመነጨው ከታይዋን ነው የሚል ክስ የደሴቲቱን መሪዎች በእጅጉ እንዳበሳጨ ተሰምቷል። ለአንድ ወር ለቆየ ጊዜ ከተካሄደው ዘመቻ ጋር የታይዋን የውጭ ጉዳይ ሚኒስቴር እንደተቀናጀ ዶክተር ቴድሮስ አድሃኖም ዛሬ ወቀሳና ክስ ቢያሰሙም የውጭ ጉዳይ ሚኒስቴሩ ግን በአባባላቸው እጅግ በጣም ማዘኑን ተናግሯል። ክሳቸውን መሰረተ ቢስ ሲል አጣጥሎታል። እኛ የበሰልን እጅግ የላቁ ውጤቶችን ያስመዘገብን የተራመድን ዲሞክራሲያዊ ሀገር ነን። በዓለም የጤና ድርጅት ዳይሬክተር ላይ በግል ጥቃት ለመክፈት ሕዝባችንን አላነሳሳንም። ዘረኛ አስተያየቶችንም ጨርሶ አላነሳንም ብሏል የውጭ ጉዳይ ሚኒስቴሩ ዛሬ ባወጣው መግለጫ። በነገራችን ላይ ታይዋን እዚያው ቻይና ዳርቻ ላይ ሆና ለኮሮና ቫይረስ የተጋለጡባት 379 ሰዎች በኮቪድ-19 የሞተባትም አምስት ሰው ብቻ በመሆኑ ብዙዎች እያደነቋት ነው። በቻይና ተጽዕኖ ምክንያት የዓለም የጤና ድርጅት አባል እንዳትሆን ተደርጋለች እየተባለ እየተዘገበም ነው። ሰሎሞን አባተ ነኝ። በኮቪድ-19 ምክንያት ከቤት እየሠራሁ ነው። ዋሽንግተን ዲሲ ዋተርፍሮንት የዜናና የትንታኔው መጽሄት የሚስተናገድበት ክፍለ ጊዜ የተጠናቀቀ። ሰለሞን አባተን ለዘገባው እናመሰግናለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በአስራ ዘጠኝ ና በሀያ አምስት ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ወደ ተከታዩ ዘገባ እንለፍ። በየዓመቱ በሚያዝያ ወር ሁለት በዓለማችን የተፈጸሙ ዋና ዋና የዘር ፍጅቶች ይዘከራሉ። አንደኛው እንደ አውሮፓውያን የዘመን አቆጣጠር በ1994 ዓ ም የተፈጸመው የሩዋንዳው የዘር ማጽዳት ዘመቻ ሲሆን ሌላኛው ከአንድ ምዕት ዓመት በፊት በአርሜኒያ የተፈጸመው ነው። የሩዋንዳውን እልቂት አስመልክቶ የተነገሩ የምስክርነት ቃሎች ያጠኑ ሁለት ባልና ሚስት የታሪክ አጥኔዎች የጻፉትን መጽሐፍ ለንባብ አብቅተውታል። ማይክ ኦስሊቪያን ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ከ26 ዓመታት የኋሊዮሽ ወስደው ከዚያ አስከፊ ግፍ ከተፈጸመበት ደጃፍ የሚያደርስ የፍጥነት ጉዞ ነው። በጅምላ ግድያዎቹ ወላጆቻቸውን ያጡ አሊያም ባል ወይም ሚስታቸውን በነፍሰ ገዳዮች ጥቃት የተነጠቁ ብዙዎች ዛሬ በሕይወት በተረፉ ሌሎች የቤተሰብ አባላቶቻቸው መኖር ነው የሚጽናኑት። በጥቂቱ ወራት ዕድሜ ውስጥ ብቻ 800 ሺህ ሩዋንዳውያን የተጨፈጨፉበት ያ ዘግናኝ ክስተት ሶስት አስርታት ሊደፍን ተቃርቧል። በጊዜው በመካሄድ ላይ በነበረው የእርስ በርስ ጦርነት መሀል ነው አብላጫ ቁጥር ካላቸው ሁቶች መካከል የሆኑ ጽንፈኞች ፊታቸውን አናሳ ቁጥር ወዳላቸው ቱትሲዎችና የጽንፈኝነትን መንገድ ወዳልተቀበሉ ሁቶች ያዞሩት። የጥፋት እጃቸውንም አነሱ። እንዲህ ነበር የጀመረው። እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 6 1994 ዓ ም የሩዋንዳው ፕሬዚዳንት ጄቬኔል ሀቢያሪማና የተሳፈሩበት አውሮፕላን ከምድር ወደ ሰማይ በተወነጨፈ ሚሳይል ተመቶ ወደቀ። በማግስቱም ሚያዝያ 7 1994 ዓ ም የታጠቁ ሚሊሻዎች ዛሬ በዘግናኝ እልቂትነቱ በታሪክ ወደር ያልተገኘለትን አፍሪቃውያን በአፍሪቃውያን ወንድሞቻቸው ላይ ያደረሱትን ፍጅት ሀብለው ጀመሩ። ከሩዋንዳ ቤተ መጻሕፍት የተገኘ የቴሌቪዥን ቃለ ምልልስ ቅጂ እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ.ም የዛሬ 11 ዓመት ግድም በጊዜው የገጠማቸውን ሁኔታ ያስረዱ ለመቶ ቀናት ከዘለቀው የጅምላ ግድያም የተረፉ አንድ ሩዋንዳዊት ውስታዎች ያን ጥቃት ለማድረስ ያገኙትን መሳሪያ ይዘው የመጡት ሰዎች በረሮች ናቸው፣ ግደሏቸው የሚል ንግግር ያሰሙ ነበር። አብዛኞቹም የቤተሰባቸው አባላት እንደ እርሳቸው ከግድያ ጥቃቱ ለመትረፍ አልታደሉም። ዛሬ በካሊፎርኒያ ክፍለ ግዛት በምርምርና ጥናት ሙያ የተሰማሩትና ከዚያ እልቂት በተአምር እንደተረፉ የሚናገሩት ሩዋንዳዊ ይህን እርሳቸው ያደረጉትን የመሰሉ ቁጥራቸው 260 የሚደርስ ከፍጅቱ የተረፉ ቱትሲዎችና ጽንፈኝነትን እምቢ ያሉ ሩዋንዳውያን የሰጧቸውን ቃለ ምልልሶች በቅርበት መርምረዋል። እናም ያን ክፉ ጊዜ ታሪክ የሚያስረዳ መጽሐፍ ጻፉ። ዶናልድ ሚለር ይባላሉ። በደቡባዊ ካሊፎርኒያ ዩኒቨርሲቲ ነው የሚሰሩት። አንዳንዱም የገዛ በልጆቻችንና የክርስትና ልጆቻችን የሆኑ ወዳጆቻችን ናቸው። በጊዜው መንግሥቱ የሰጠውን ትእዛዝ ተቀብለው ሊገድሉን እንደመጡ ማመን አልቻልንም ሲሉ የነገሩን ከእልቂቱ የተረፉ ወገኖችም አሉ ይላሉ ዶናልድ ሚለር። ማህበረሰብ የተጋመደበት ድር እየተበጣጠሰበት ነበር ይላሉ ሚለር አክለውም። በዚያ በቀደመ ቃለ ምልልሳቸው ለምሳሌም በጊዜው ሚጢጢ ሕፃን የነበረች ዛሬ ሙሉ ሰው ናት። በዚያ ምኑንም መረዳት በማትችልበት ጨቅላ እድሜዋ እናቷ በጥይት ተደብድባ ስትገደል ተመለከተች። ቆንጨራ ይዘው የወጡ ሌሎች እርሷንም በተራ ሊገድሉ ከሰነዘሩት ጥቃት ተርፋ ከሚያሳድዷትም ለማምለጥ ለወራት ከቦታ ቦታ ስትባዘን ቆየች፣ ሲሉ ሚለር የባለታሪኮችን ገጠመኝ ዋቢ አድርገው ይተርካሉ። በምርምርና ጥናት ስራዎች የተሰማሩት ባልና ሚስት ከአሁን ቀደምም ከመቶ ዓመት በፊት በአርሜንያ ከተፈጸመው መሰል የዘር ማጽዳት ግድያ የተረፉ አርሜንያውያንን የምስክርነት ቃል መሰረት ያደረገ ሌላ መጽሐፍም ደርሰዋል። በዚያም ታሪክ ቁጥራቸው አንድ ሚሊዮን ተኩል የሚደርሱ አርሜንያውያን በቱርኩ የኦቶማን አገዛዝና በተከታዮቻቸው በተቃጣ ጥቃት ተፈጅተዋል። ሁለቱም ወላጆቼ በጅምላ ፍጅቱ ሂደት ውስጥ ቢያልፉም በሕይወት ለመትረፍ ከታደሉ ጥቂቶች ውስጥ ናቸው። አባቴ ዘጠኝ አባላት ከነበሩት ቤተሰብ ውስጥ በሕይወት በመትረፍ ብቸኛው ነው። እናቴ ወገኖች በኩል ከፊሉ ሲገደሉ ደግሞ ከፊሉ በህይወት መትረፍ ችለዋል ያሉት ሎሬና ሚለር ናቸው። በእነኚህ ዘግናኝ ግድያዎች ወቅት አንዳንድ የሁቱ ጎሳ አባላት የሆኑ ሰባኪዎች ሳይቀሩ ግድያውን በማስቆም ፋንታ ይበልጥም ፍጅት እንዲከተል ገዳዮቹን ሲያበረታቱ ተስተውለዋል። በዚያ አሰቃቂ ሂደት ውስጥ ላለፉ ሰዎች ገዳዮቻቸውን ይቅር ማለት ቀላል ጉዳይ አይደለም የሚሉት ተመራማሪዎች የዚያ ፍጅት ምስክር በመሆን ከግድያው በተአምር የዳኑ ያዩ የተመለከቱት የምስጋና ድርጊት ካደረሰባቸው የአእምሮ ጠባሳ ከታከሙ በኋላም የመጀመሪያው እርምጃ ታሪካቸውን መናገር መሆኑን በየፊናቸው አብራርተዋል። ያ ከሁሉ በጣም አስፈላጊው ጉዳይ ነው። የጅምላ ፍጅት ጥቃቶች ሰለባ የሆኑ እና በዚያ ውስጥ ያለፈ ሁሉ ይህንን ነው አጥብቆ የሚመክረው። ያን መሰል ግፍና በደል ያስተናገደ ማህበረሰብ ራሱን መታከም ያስፈልገዋል። እናም ከእልቂቱ ማግስት አንስቶ ከማህበረሰብ የወጡ ቡድኖችና ቤተሰባዊ መዋቅሮች ድጋፍ መስጠት ቢቀጥሉም ቅስም ያነከተው የህሊና ስብራትና ስቃይ ግን በቀላሉ አይሽርም። የኑሮ አቅምና የኢኮኖሚ ይዞታም የሚተወው የህሊና ቁስል እንዳመረቀዘ እንደሚቀጥል ያስረዱት ጸሐፊው ዶናልድ ሚለር ናቸው። አገሩ ማንም ይሁን የት የጥላቻ ምልክቶች ታዲያ ሊመጣ የሚችል አደጋ ማስጠንቀቂያ ምልክቶች ናቸው ሲሉ ያክላሉ። ሚለር ባለቤታቸው ሎሬና ሚለርም በዚህ ይስማማሉ። ሲሻ በሆነ ቡድን አሳብ ማምለጫ የምታደርገውንም ፈልግ በራሳቸው በትሲዎች ምክንያት ነው የሆነውም በል አርሜንያውያን በእጅጉ በመገስገሳቸው የተቀሰቀሰ ነው ልትልም ትችላለ። በሌላው የምታሳብብበት ቡድን ካለ ያ ግን ምንጊዜም አደጋ መኖሩን የሚጠቁም ምልክት ነው ያሉት ሎሬና ሚለር ከግድያዎቹ የተረፉ የጦር ሰራዊት አባላትና ብዛት ያላቸው በጊዜው እልቂቱን ሸሽተው የተሰደዱ እናም አሁን በከፍተኛ ቁጥር ወደ ሀገራቸው ሲጎርፉ ፍጅቱ እንዳ እንዳበቃ የተከተለውን የሚያሳዩ እንቅስቃሴዎች በከፊልም ቢሆን መጪውን ከባድ ፈተና የሚጠቁሙ ናቸው እንደ ጥናቱ ባለሙያዎች እይታ እንደ ሸክላ ከተቀመጠበት ወድቆ ብትንትን ያለውን የነገሮች መነሻና የህይወታቸውን ሸሮፍራፊዎች ፍራፊዎች እንደ መገጣጠም እንደ መልቀም እንደ መስፋትና እንደ መጥቀም ያለ ስራ የሚጠብቅ እናም ያ ስራ ለሶስት አስርታት ዘለቀ። ወደፊትስ ማን ያውቃል? በድሬዳዋ የአትክልት ውጤቶችና የጫት ግብይትና አጠቃቀም የኮሮና ቫይረስ ከመከሰቱ በፊት ከነበረው እምብዛም ለውጥ ያልታየበት ነው ተብሏል። የህብረተሰብ ጤና ኢንስቲትዩት ህብረተሰቡ የአትክልት ውጤቶችን በጥንቃቄ እንዲጠቀም ጫትንም ቢቻል እንዲተው ካልሆነ ግን እንዲያጥብ መክሯል። አስተዳደሩ የግብይት ስርዓቱ ይሻሻላልም ብሏል። አዲስ ቸኮል ተጨማሪ አለው። በድሬዳዋ የኮሮና ወረርሽኝ መከሰትን ተከትሎ ታክሲዎች አገልግሎት አቁመዋል። አብዛኞቹ ሆቴሎችና ቡና ቤቶች ተዘግተዋል። ወደ ከተማዋና ከከተማ ውጭ የሚደረግ የህዝብ ትራንስፖርትም ቆመዋል። አሸዋና ታይዋን የሚባሉ ሁለቱ ግዙፍ የገበያ ስፍራዎችም ተዘግተዋል። የህዝቡም እንቅስቃሴ በእጅጉ ቀንሷል። በኮሮና ወረርሽኝ ምክንያት እንብዛም ለውጥ ያልታየበት ዘርፍ ቢኖር የእህልና አትክልት ሽያጭ የሚካሄድበት የቀፊራ ገበያና የጫተራ ንግድ እንቅስቃሴዎች ናቸው። በሁለቱም ቦታዎች ተጠጋግቶና ተጋፍቶ መግዛቱ እንዳለ ነው። ወይዘሮ ዙፋን የአትክልት ወይም ኩድራ ገበያ ወደሆነው ቀፊራ ጎራ ብለው ነበር። ሁሉ ነገር እንደ ድሮ ነው። የሚጋፋውም ህዝቡ እንደዛው ነው። ተራራጉ የሚባለው ነገር እንጃ፣ ቀፊራ ይገባ አይመስለኝም። ምክንያቱም ኩድራ ቦታ ብትል ታክሲ የለም። በርግጥ ግን የሰው እንቅስቃሴ እንደዛው ነው። የተገደበ ነገር የለውም። ወይዘሮ ዙፋን እሳቸው ሰላጣ ሲሰሩ ቲማቲምና የሰላጣውን ቅጠል ከማጠብ ባሻገር በአቼቶ እንደሚያጸዱት ይናገራሉ። ሌሎች የሰፈራቸው ሰዎች ግን የእርሳቸውን ጥንቃቄ ማድረጋቸውን እርግጠኛ አይደሉም። በህብረተሰብ ጤና ኢንስቲትዩት የኮሮና መከላከል ዘርፍ አስተባባሪ የሆኑት አቶ መስፍን ወሰን ግን ህብረተሰቡ በአትክልት አጠቃቀም ረገድ የሚያደርገው ጥንቃቄ ላቅ ያለመሆን አለበት ባይ ናቸው። መጀመሪያው ነገር ምንድነው? ምግብ ከማዘጋጀታችን በፊት እጃችንን መታጠብ መሻል አለብን። ምግብ ጋር ንክኪ ካለን እጃችንን ታጥበን ስናደርግም፣ በተለያየ ምክንያት ንክኪ ሊኖር ስለሚችል የበሰሉ ምግቦችን መመገብ የበሰሉ ወይም ከንክኪ የጸዱ ምግበት ምግቦችን መጠቀም ያስፈልጋል ማለት ነው። በጥሬ መልክ የሚመገቡ የምግብ አይነቶች ካሉ ደግሞ በአንድም በሌላ መንገድ በእጃችን ንክኪ ልናደርግ ስለምንችል እነሱን ማከም ያስፈልጋል ማለት ነው። አንደኛ እጃችንን መታጠብ አንዱ የመጀመሪያ ፕራዮሪቲ ሲሆን ሁለተኛ ደግሞ ምግብ በምናዘጋጅበት ጊዜ ንክኪል ሊፈጠር ስለሚችል ያንን የበሰለ ምግብ መመገብ በዚህ በጥሬ እንትን የሚሉ ማከም ይቻላል በምን መልኩ ነው አሁን ይሄ ማከም ላይ ለምሳሌ ሰላጣ ለመመገብ ቲማቲም ሰላጣ ቅጠልና ሽንኩርቶች በአቼቶ ወይም ሎሚን ዳክመው ይችላል ወይስ ሀንድረድ ፐርሰንት አያስተማምንም ስለዚህ በሳል የሆኑ ምግቦችን መመገብ አንደኛ ሁለተኛ ደግሞ በተቻለ መጠን እጃችንን ታጥበን እነዛን ምግቦች ማፍሰል ያስፈልጋል። ሌላው ደግሞ እነዛንም በሎሚ ኬሚካሎች አጥበን መጠቀም ያስፈልጋል ማለት ነው። በድሬዳዋ ብዙም ለውጥ የማይታይበት ሌላኛው ዘርፍ ጫት ነው። በአንዳንድ የሀገሪቱ አካባቢዎች ለምሳሌ በትግራይ ክልል ሙሉ በሙሉ እና በአማራ ክልል አንዳንድ አካባቢዎች የጫት ግብይትን ከልክለዋል። ሶማሊያም ከኬንያ ወደ ሀገሯ የሚደረጉ በረራዎችን በመከልከሏ ኬንያ በቀን 250 ዶላር ታገኝበት የነበረው የጫት ሽያጭ እንደቆመባት ሚዲያዎቿ ዘግበዋል። ድሬዳዋ ላይ ግን በግብይትም ሆነ በአጠቃቀሙ ላይ እምብዛም ለውጥ እንደሌለ ነው ተጠቃሚዎች የሚገልጹት። አቶ አብርሃም ከተጠቃሚዎች አንዱ ነው። አሁን ለምሳሌ እዚህ አሁን ከኋላ ጫት የሚገዙ አሉ። በጣም ተፋፍገ ነው እየገዙ ያሉ። ለተላለ መቼ ሊሆን ይችላል ታስባለህ? ጫት እቅማለሁ። ጫት ውስጥ ላስተላልፍ ይችላል ታስባለህ? ገምታለሁ። ግን ምን ታደርጋለህ? ምን ጋር የጫት ግብይት ስርዓቱ መቀራረብና ግፊያ የበዛበት ከመሆኑ አንጻር ለኮሮና ቫይረስ መተላለፍ መንስኤ ሊሆን እንደሚችል አቶ አብርሃም ይሰማዋል። ተጠጋግቶ ሲቅሙ መዋላቸውም ለመተላለፍ መንስኤ ሊሆን እንደሚችል እንዲሁ ይሰማዋል። የጫት ቅጠል በራሱ ቫይረሱን ሊያስተላልፍ ስለመቻሉ ግን እርግጠኛ አይደለም። የሕብረተሰብ ጤና ኢንስቲትዩት አቶ መስፍን ጉዳዩ በጥልቀት የተጠና ባይሆንም ከቫይረሱ ተፈጥሮ አንጻር ግን ታሳቢ ሊሆኑ የሚገባቸው ነገሮች አሉ ይላሉ። በመጀመሪያ ደረጃ ጫት መቃም ለኮሮና ቫይረስ ብቻ ሳይሆን በአጠቃላይ ለጤና ጉዳት ነው። ከአጠቃላይ ስናየው ጥቅም የለውም። ሁለተኛ ለኮሮና ቫይረስ ጫት ያጋልጣል የሚለውን ስናይ እንደ ማንኛውም ፊት ቫይረሱ ሊኖርበት የሚችል ማስተላለፊያ መንገዶች ቅድም በተለያዩ ቦታዎች ላይ ቫይረሱ የመቆየት ፕሮባብሊቲ አለው ስለሚባል ጫቱም አንደኛው መንገድ ሊሆን ይችላል። ስለዚህ ቫይረሱ በጣም ምቹ የሆኑ ቦታዎች ላይ እስከ ሶስት ቀን ሊቆይ ይችላል። በተለይ ብረት ጥባታማ ቦታ ላይ እስከ ሶስት ቀን ከዚያም በታች ሊቆይ ይችላል። ቀዝቃዛ አየር ስለሚፈልግ ማለት ነው። ስለዚህ ጫቱ ኤግዛክትሊ ምን ያህል ሰዓት እንደሚቆይ በጥናት መረጋገጥ ቢኖርበትም ነገር ግን የመቆየት ፕሮዋሮች ከፍተኛ ነው ብለን እናምናለን። ስለዚህ ኮሮና ቫይረስ የያዘው ሰው በተለየ ምክንያት በእጁ ኮንታሚኔት ስለሚሆን ያንን ጫት ጋር ንክኪ ካለው ጫቱን ደግሞ በሌላ ሰው ንክኪ ካለ የመተላለፍ አቅሙ ከፍተኛ ሊሆን ይችላል ማለት ነው። እና ስለዚህ አጋላጭ ይሆናል የሚለው ጥርጥር የለውም ሊሆን ይችላል። ስለዚህ እንዴት የምትከላከለው ሲባል አንደኛ ሰው እነዚህን አጋላጭ የሆኑ ነገሮችን መቀነስ መቻል አለበት። አንደኛ ባይቃም ጥሩ ነው የሚለው የመጀመሪያ ፕራሪቲ ነው። ሁለተኛ ደግሞ ካልተቻለ ደግሞ እንትኑን ራሱ ጫቱን በማጠብ መጠቀም ሊሆን ይችላል። ግን እኔ ቶታሊ መመቅረው እንደ ጤና ባለሙያ ጫት ባይቃም ይመረጣል። የድሬዳዋ አስተዳደር በተለምዶ ጫት ተራ የሚባለውን ዋነኛ የጫት መሸጫ ቦታ ሰፋ ወዳለ አካባቢ ሊያዘዋውር ማሰቡን የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛባ አስታውቀዋል። የአትክልት ሽያጭም ቀፊራ ማዕከል ከማድረግ ይልቅ በየሰፈሩ ንዑስ ገበያዎች እንደሚበረታቱ ነው የሚናገሩት። በአጠቃቀም ረገድ ሊደረጉ ስለሚገባቸው የጥንቃቄ እርምጃዎች ግን አስተዳደሩ እስካሁን ምንም አላለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የኮሮና ቫይረስ ዘመን የድንገተኛ ሕክምና ክፍልና ሐኪሙ ተከታዩ ከድንገተኛ ሕክምና አገልግሎት ባለሙያ ጋር የተካሄደ ቃለ ምልልስ ነው። ዶክተር ዳዊት በቀለ ይባላሉ። አሉላ ከበደ ነው ያወያያቸው። ለየት ያለውን ሁኔታቸውን ጨምሮ በርካታ የጤናና የህይወት ጉዳዮች ላይ ካተኮረው ዘለግ ያለ ወጋቸው ወደ ታሪኩ መነሻ የሚወስደውን የመጀመሪያ ክፍል እንሆ። ዶክተር ዳዊት በቀለ አሁን ባሉበት ሁኔታ ውስጥ ሆነው ይህን ውይይት ለማድረግ በመፍቀዶ ከልብ አመሰግናለሁ። እኔም በጣም አመሰግናለሁኝ ይህን ዕድል ስላገኘ በወትሮው ዘይቤ ከሀኪም ወይም ሌላ የህክምና ባለሙያ ጋር የምናደርገውን አይነት የህክምና ትንታኔ ወይም ማብራሪያ የሚሰጥበት ቃለ ምልልስ አይደለም እስኪ ወደዚያ ዝርዝር ከመዝለቃችን አስቀድሞ እራሱን ለአድማጮች ያስተዋውቁልኝ የሚኖሩበትን ቦታ ና ልዩ ሙያውንም ጨምረው እሺ አሉላ ከስቶኮልም ወደ አንድ ስድስት መቶ ኪሎ ሜትር ወደ ሰሜን ራቅ ብሎ ኡሚዮ በሚባል መካከለኛ ከተማ ውስጥ ነው የምኖረው። ወደ መቶ ሀያ ሺህ ሰው የሚገኝበት ነው። እዚህ ሀገር እንግዲህ ወደ ሀያ አምስት አመት ሊሆነኝ ነው ከመጣሁኝ። ሀያውን አመት ያሳለፍኩት በህክምና ውስጥ ነው ወጣት ሆኜን የመጣሁት እና አሁን የምሰራው በተለይ በኢመርጀንሲ ውስጥ ነው የቤተሰብ ወይም ፋሚሊ ሜዲሲን እና የኢመርጀንሲ ሜዲሲን ስፔሻሊስት ሆኜ ነው የምሰራው። ለትውውቁም አመሰግናለሁ ዶክተር ዳዊት። ቀደም ብዬ ጠቆም እንዳደረግኩት ለየት ያለ አጋጣሚ የፈጠረው ከወትሮም የተለየ ቃለ ምልልስ ነው ዛሬ። ሐኪሙ ህመምተኛ ሆነው ለየት ባለ ሁኔታ ውስጥ ነውና ያገኘ ያገኘወት እርግጥ እንደ ማንኛውም ሰው የህክምና ሰዎችም መታመም የእለት ተዕለት አጋጣሚ ነው። ታዲያ ለየት ያለ የሚያደርገው ለዚህ ቃለ ምልልስ የሚያበቃን እንድንወያይ የሚያደርገን ምክንያት በዚህ ሰዓት ዓለምን እያሳሰበ ብዙዎችንም ለህመም እየዳረገ ላለው የኮሮና ቫይረስ መጋለጦ በምርመራ ከተረጋገጠ ጥቂት ቀናት ተቆጥረዋል። ከእርስዎ ጤንነት ሁኔታ እንጀምር። ስንተኛ ቀን ላይ ነው ያሉት? ለመሆኑ የጤንነት ይዞታ ምን ይመስላል? እሺ እንግዲህ ይሄ ኮቪድ አስራ ዘጠኝ ከመጣ በኋላ ሁላችንም በተለይ በድንገተኛ ክፍል የምንሰራ ሐኪሞች፣ ነርሶች እና ረዳቶች ለዚህ ነገር እየተዘጋጀን ነበር። እንደ አጋጣሚ ሆኖ በሽተኞች በሚመጡበት ጊዜ ኮቪድ አስራ ዘጠኝ ይሁን በሽተኞችም አሉኝ። ግን ከበሽተኞቹ ቀጥታ ይሁን ወይም ሳናውቅ ለሌላ ነገር ትር የምናረጋቸው በሽተኞችን አላውቅም። እንግዲህ ከነሱ ይመስለኛል ሊያዘኝ። ባለፈው ሳምንት ላይ ነው ከአንድ ሳምንት በፊት ትንሽ ተኩሳት፣ የጉሮሮ መቁሰል፣ ራስ ምታት፣ ቁርጥማት እንደዚህ የመሳሰሉ ነገሮች ባንድ ላይ ተከሰቱ። በዚህ ምክንያት እንግዲህ ሁለት ሶስት ቀን ሲቆይ እየጠረጠርኩ መጣሁኝ። አሁን ልክ አንድ ሳምንት ሆኖኛል። ያው እንግዲህ ይሄ ነው የሚባል መድኃኒት ለጊዜው መወስዶ የለም ከፔንኪለር ምን ማስታገሻ ነው በስተቀር ዶክተር ዳዊት ቀደም ብሎ እንዳጫወቱም ለቫይረሱ መጋለጦ በላቦራቶሪ ምርመራ ከተረጋገጠ አንድ ሳምንት ሞላው። በዚህ ባሳለፉት ሳምንት ውስጥ የነበሩትን ገጠመኞች ዘርዘር አድርገን መልከት እናርግ እስኪ። ወዲሁም አድማጮች የዚህም በሽታ ጠባይና ተፈጥሮ በተጨባጭ እንዲያዩ፣ በቅርበት እንዲረዱ ያግዛል። በእነኛ የህመሙ ምንነት ባላወቁባቸው ሁለት ሶስት ቀናት ጊዜ ውስጥም ያደረጓቸውን ወይም የነበሩትን ገጠመኞችና ለህመሙ መጋለጦን እንዳወቁ የወሰዷቸውን እርምጃዎችን ምንም ጨምሮ ያጫውት ንስኪ የአይነት ሁኔታ በሚከሰትበት ጊዜ መቼስ እንደ ማንኛውም ሰው እንጠረጥራለን። በጣም የበለጸጋ ሀገር ነውና እና ትልቁ ጥንቃቄ ሐኪሞችንም እንዲሁም የጤና ሰዎችንም ጭምር መጠበቅ ነውና በቂ የሆነ ማስክም የእጅ ጓንቶችም የሚያስፈልጉንን መከላከያ ሁሉ እናደርጋለን። ከዛም አልፎ ግን አውቀንም ሆነ ሳናውቅ መጋለጣችን የታወቀ ነው እና ትልቁ ነገር ምንድ ነው? አንድ ሰው እንደ ሐኪም እንደ ጤና ባለሙያ ከታመመና ካላወቀ ራሱም ይጎዳል፣ ደግሞ ለሌላ ለጤነኛም ያስተላልፋል። ይሄ ነገር በገጠመኝ ጊዜ ሰውነት ትኩሳት በጣም ከባድ አልነበረም። ወደ 38 ነጥብ አምስት ዲግሪ ሴልሽስ ነበር። ራስ ምታት ግን ከመጠን በላይ ነበር። በቃ በፊት ሁለት አልቤዶ ነው ፓራሲታሞል ሶስት የሚሻለኝ ግን የዚህን ጊዜ በጣም ነው የተሰማኝ፣ እና ሰውነቴ ሁሉ እንደ ማንኛውም ቀላል ጉንፋን አልነበረም እና የግድ እንደዚህ በሚሆንበት ጊዜ አንድ ሁለት ቀን አረፍኩኝ እና እዚሁ ሆስፒታል ውስጥ ተጋላጭነታችንን ስለሚያውቁ ምርመራውን ማድረግ ቻልኩ እና ኮቪድ አስራ ዘጠኝ ሲባል እንደ ትኩሳት፣ ራስ ምታት፣ የትንፋሽ ማጥና እንደዚህ ለዋንዳንድ አንዳንድ ጊዜ ደግሞ ምንም ባልጠበቅነው ነው መንገድ ይገለጻልና እዚያ ምክንያት ያው ማወቄ ለእኔም ለበሽተኞች እንድጠነቀቅ እንደገና ደግሞ ያው በአሁኑ ጊዜ በሽታው ጋብ እስኪልልኝ ድረስ እረፍት በመውሰድ ላይ ይገኛለሁኝ። ቀደም ብለው ዋና ዋናውን የህመም ምልክቶች ማዛመድ እንደጀመሩ ምንም እንኳን የታወቀ በምርመራ የተረጋገጠ ህመምተኛ መነሻ ባያደርጉ ሊያዙ የሚችሉበትን ሁኔታ ስለዚህ ተጋልጭ የሆነው የሚለውን ጥርጣሬ ተደ አስፈላጊውን እርምጃ ወሰዱ። በቀናት ውስጥ የሚመጡት የህመም ስሜቶች ተለዋዋጭ እንደመሆናቸው አንዳንድ ጥናቶች ትኩሳትና ሳል የሚታይበት የህመም ሁኔታ በተለይ በቻይና የተደረጉ ጥናቶች አምስተኛው ቀን አካባቢ ያ የትንፋሽ ማጠራክት እንደሚጀምር በሰባተኛው ቀን ላይ እንደሚበረታኝ ላይ ተመሳሳይም ባይሆን በሂደት ውስጥ በቀናት ውስጥ ምን እኔ በዚህ ያስተዋልኩት ቫይረሱ ከአገር ሀገር ትንሽ ራሱንም ወደ መቀየር እንዳመጣ እኛ ጋር አሁን በብዛት የምንመለከተው ዘጠነኛው፣ አስረኛው፣ አስራ አንደኛው ቀን ላይ ነው። አሁን የብሪታንያው ጠቅላይ ሚኒስትርን አሁን ስንመለከት አስረኛው ቀናቸው ላይ ነው ወደ ኢንቴንሲቭ ኬር ዩኒት የገቡትና። በተለይ ትኩሳት ብዙ አልነበረኝም፣ ቁርጥማትና ራስ ምታት ነው። ደረቁሳል እንዳለ ነው እና በዚህ ምክንያት እንደውም አሁን እየቆየው ስመጣ ነው እያሰብኩ የመጣሁት። ምና እንግዲህ ሰባተኛው ቀን ላይ ነኝ። ምናልባት ዘጠነኛ አስረኛው ቀን ላይ ይሄ ይብስ ይሆን እያልኩ ትንሽ አስባለሁን። እና ዋናው ቫይረሱ የመጀመሪያውን ሳምንት ላይ ሰውነታችን ተቋቁሞት፣ ሁለተኛው ላይ ምናልባት ጉልበት ፈታ ሲል እንግዲህ ይብስ እንደሆነ ይሄ አንዱ ነገር ሊሆን ይችላል ግን እስካሁን ደህና ነኝ ይመስል ነው። በዚህ ላይ በጣምም ሳይጠናቦት ወደ ሙያውም ተመልሰው ብዙዎችን እንደሚረዱ ተስፋ አደርጋለው፣ እንደሚሻለት በዛ ስሜት ማወራዋል ደው ገፍተን ግን ይህ ብዙዎችን የሚያስጨንቅ ምም እንደመሆኑ አካሚም ጣካሚም ሆነው በሁለቱም እየተመለከቱት ነው እና ይሄ የገለጹት የህመም ምልክት ሀገር ሀገር መለያየቱን አንድ ሌላ ጥናት ዋቢ እናድርግና የእርስን ትንታኔ እንውሰድ። እዚህ በዩናይትድ ስቴትስ የሚገኘው ሜዮ ክሊኒክ ያደረገው ጥናት በስምንተኛው ቀን አካባቢ ይሄ አጣዳፊ ትንፋሽ የማጠር እና አርድስ የሚባለውን ነው። በአማርኛ ለመመለስ እየሞከርኩ ያለሁት ያን ትንፋሽ የሚያሳጥረውንና ሰቅዞ የሚይዘውን የህመም ስሜት በስምንተኛው ቀን አካባቢ ያያሉ ይላል። ዘጠነኛና አስረኛው ቀናት ያ ሁኔታ ተባብሶ የሚሄድበትን ሌሎች ጥናቶች እንዲሁ ይናገራሉ። ነገር ግን የሁሉም አንድ አይደለም እና ምልክትም ሳይኖር የጠና ህመምም ሳይኖርባቸው የሚወጡ ሰዎችም አሉ እና እስኪ በእርሶ ሁኔታ ውስጥ አሁንም ገፋ አድርገው ያዛምዱ ነው። አድማጮች አሉላ ከድንገተኛ ህክምና ባለሙያው ከዶክተር ዳዊት በቀለ ጋር የጀመረው ወግ አላበቃም። ተከታዩ በሌላ ፕሮግራም ይቀርባል። በተለይም ህመሙ በዕለት ተዕለት ሂደቱ የሚያስከትላቸውን የህመም ስሜቶች እና በሰውነት ላይ የሚያመጣቸውን ለውጦች ጨምሮ ዘለግ ያለውን ተከታታይ ውይይታቸውን በድረ ገጻችንና በፌስቡክ ገጻችንም ላይ ታገኙታላችሁ። የኮሮና ቫይረስ የተቀሰቀሰባት ቻይና በበሽታው የተያዙ ሰዎች ቁጥር መቀነሱ ከነበረው ከፍተኛ ስጋት መውጣቷም እየተነገረ ነው። ሆኖም ግን የቫይረሱ ስጋት ቢቀንስም ከውጭ ሀገራት የሚመጡ ዜጎችን መፍራት ተጀምሯል። ይህ ፍርሃት አድጎም አፍሪካውያን በተለየ መልኩ የማግለል ወደ ገበያ ቦታዎች እንዳይገቡ፣ የሆቴል አገልግሎትም ሆነ ቤት እንዳይከራዩ እየተከለከሉ ይገኛሉ ተብሏል። ይህ የመጤዎች ጥላቻ በመባል የሚታወቀው ዜኖፎቢያ መከሰቱን በቻይና የኢትዮጵያ አምባሳደር የሆኑት አምባሳደር ተሾመ ቶጋ አረጋግጠዋል። ዘገባው የኤደን ገረመው ነው። አምባሳደር ተሾመ ቶጋ ከሚያብራሩበት ይጀምራል። ሪፖርት የተደረጉ እኛን የሚደርሱ መረጃዎች አሉ። ይሄ ብቻ ሳይሆን በተለይ ጓንጆ የሚባል ከተማ የተለያዩ አፍሪካውያን እንደዚህ ደርሶብናል የሚል በዩቲዩብ በሶሻል ሚዲያ የሚደርሱ ሪፖርቶች እንደዚሁም ደግሞ ቤጂንግ ያሉ ኤምባሲዎች ቆንስላ ጽሕፈት ቤት ያላቸው ከሆነ የቆንስላ ጽፍ ቤቶች የሚደርሱ መረጃዎች አሉ። እነን በግል ኮንታክት ያደረገች ኢትዮጵያዊት አለች፣ እንደዚህ አይነት ችግር ውስጥ ነን የሚል ሁለተኛ፣ ደግሞ ከቤት እንዲወጡ ተደርገናል፣ እንገለላለን፣ በዚህ አይነት አራስ ደርሶናል የሚሉ ጥቆማዎች ናቸው። እንግዲህ በዩቲዩብን በምንም የምናየው ፖሊሶች እንደዚህ ያደርጉናል፣ ከሆቴል ውጡ እንባላለን። አንዳንዶቹ ደግሞ ለአስራ አራት ቀን ኢብን እዚህ ስድስት ወርም ረዥም ጊዜ ከውጭ ስገባም ኳራንቲን ውስጥ እንድንገባ ይደረጋል የሚል ጥቆማ ነው እየደረሰ ያለው እኛ ጽፈት ቤት አለን እና በአምባሳደር ተፈሪ የቆንስላ ጽህፈት ቤት ኃላፊ ናቸው። በአብዛኛው ሪፖርቱ ወደ እሳቸው ጋር ነው የሚሄደው። ሬጠዋት ከውጭ ግንኙነት ቢሮ ዳይሬክተር ጀነራል ቀጠሮ እንዳላቸው ይነግረኛል። ከቀጠሮ በኋላ ውጤቱን ይነግረኛል። ይሄ በእኛ በኩል ኢትዮጵያንን በተመለከተ በደረሰ ጥቆማ መሰረት እያደረግን ያለነው ነገር ይሄ ነው። ተማሪ ሄኖክ ጌታቸው ከውሃን መዘጋት አንድ ቀን ቀደም ብሎ ወደ ሌላ ግዛት ለአጭር ጊዜ በሄደበት ወቅት ውሃን መዘጋቷን ይገልጻል። ከዚህ ጋር ተያይዞ ቀድሞ ከውሃን በመምጣቱ ምክንያት ሰዎች ፓስፖርቱን እያዩ ይደናገጡ እንደነበረ አስታውሶ አሁን ደግሞ ማረፊያ ሆቴል ለመከራየት በሄደባቸው ቦታዎች በሙሉ አፍሪካዊ በመሆኑ ሰዎች እየፈሩ ሆቴል እንደከለከሉት ይናገራል። በዚህም ሳቢያ ከጓደኞቹ ጋር በሌላ ዩኒቨርሲቲ ዶርም ውስጥ ያለ ዩኒቨርሲቲው ፍቃድ እየኖረ እንደሆነ ይገልጻል። ሲጀመር በግሌ ያጋጠመኝ ከመጀመሪያው ጀምሮ የውሃንም ተማሪ ስለሆን ብዙ ነገር ያው ፓስፖርቴን ሲያዩ የመደንገጥም ነገር አለ። አሁን ደግሞ ፓስፖርቴንም ባላሳይ የፎሪነር ተማሪ በመሆኔ ንሻዊ የመደንገጥ ነገር አለ። እዚህ ደግሞ ያለነው እስካሁን ውሃንም ክፍት ቢሆን እዚህ ያለነው ተማሪ እንድንወጣ ብንወጣ ስትል አልተፈል እ ከዚህ በፊት እዚህ ከመምታሴ በፊት ሆቴል ስፈልግ ነበረ እና እንደኔ ሁሉ መሾችም እንደዚህ ጓደኞችም እና ቻይናዎች ፖሊሶቹንም ቢያናግሯቸው ፍራት ስላልደረበት ሆቴል አይሰጧቸውም። ፖሊስም ቢደወል መፍት አይሰጥም እና እኔ እንደው በግሌ ሰው ስለማቅ ነው አሁን ያለሁት አለ ቦታዬ፣ ነው ትምህርት ቤት አይደለም። አሁን ያለሁበት ቦታ የሌላ ሰው ትምህርት ቤት ነው። ኃላፊዎቹም አያውቁም እዚህ መሆኔን። ያው ጀስት ማቀቡ እንደዚህ በጓደኝነት እንደዛ ነው። ትንሽ ችግር የሚኖር ይመስለኝ ነበር እና ብዙም አመቺ አይደለም አመቻ አይደለም በአሁኑ ሰዓት ያው ኬዞች ከውጭ የመጡ ብቻ ስለሆነ የአንድ ፍርሃት በማድረግ ነው ከዚህ በፊት ግን ቻይኖችም ሆነ ፎሪነሮች ፍርሀታቸው ለሁሉ ሰው ከውሃን የመጣ ብቻ ነበር ነገሩ ተቀይሮ ተገላቢጦሽ ሆኖ ያው ከውጭ የሚመጣ ኬዝ ብቻ ነው ብለው ብዙ ነገር ያው አፍሪካኖች ላይ ችግር እያመጡ ነው እና አሁኑ ሰዓቱ አፍሪካኖች ጥሩ ሰዓት አይደለም እኔ በግሌ ያው ፎሬነር ተማሪ በመሆኔ ሆቴል ስፈልግ ነበረ ሆቴልም አሁን አስፈቃደኛ አይሆኑም አስቸጋሪ ሱፐርማርኬት አንሰጥም አንገዛም አንዳንዶቹ ባስ ሊጠ ቀ ይገቡና ያው ሁሉም የወጡና ከባስ የወረዱና ፖሊስ የመጥራት ነገር ፖሬ አፍሪካዊ ጥቁር አለ በሽታ ይዘናል የሚል የመጉላላት ነገር አለ። በተለይ ግን ጓንሹ ከአፓርትመንትም በአስቸኳይ ለቀው እንዲወጡ ከሆቴልም ኳራንቲ ለአስራ አራት ቀን ካረጓቸው በኋላ ከሆቴልም ማስወጡታቸው መንገሌ ነው። የሚገኙ አቶ ታደሰ ሶካም በቻይና ውቻን ግዛት ቸንዱ ከተማ ላይ የዶክትሬት ዲግሪያቸውን እየሰሩ ይገኛሉ። በአጠቃላይ በቸንዱ ያለው ሁኔታ ሰላማዊ መሆኑንና እሳቸውም በግላቸው ያጋጠማቸው ነገር አለመኖሩን ጠቅሰው የቡድን መልእክት መላላኪያቸው ላይ ግን አጠቃላይ የውጭ ሀገር ዜጎች በተለይም አፍሪካውያን ተማሪዎች ቅሪታ ሲያቀርቡ መስማታቸውን ያስረዳሉ። የምኖረው ከግቢ ውጪ ስለሆንኩ እና ከቻይኖች ጋር ስለምኖር እኔ መገለል አ ፐርሰናሊ አላጋጠመኝም። መገለል ማለት ነው። ቆይቻለውም ሰባት አመት ስለ አሁን ቅርብ ጊዜ አጋጠመ ተብሎ የሰማሁት ነገር ቀድሜ ማስተርስ ከሰራሁበት ከዩኤስሲሲ ተማሪዎች የሰማሁት ወደ ገበያ ቦታ ሲሄጡ ነው ያጋጠማቸው፣ እንዳይገቡ ተከልክለዋል። ገበያ ሞሉ ማለት ነው። ኢትዮጵያኖችም ነበሩ፣ ፓኪስታኖችም ነበሩ፣ የመኖችም ነበሩ። ኩሮች ብቻ አይደለም፣ ለሁሉም ነው ግን አንድ ቦታ ላይ አንደኛው ልክ ገና ሲሄድ የሆነ የቃለ መጠየቅ ገና የቃ- ይኑር አይኑረን አለት ሳይጠኝታል ለ እንደሚለም ማለት ሰሚቻለ ሱ እንደዛ አደጋለ አብዛሌ ኢምፖርትድ ኬዝስ ናቸው አሉት። አሁን ቻይና ላይ አሁን ዓለም ላይ እየተሰራጨ ስለሆነ ቻይኖቹ አሁን በራሳቸው አስተሳሰብ እነሱ ንጹህ ናቸው። ከውጭ እየመጣ ስለሆነ ከውጭዎቹ ለመራቅ ነው አሁን እየተደረገ ያለው እና ተማሪ ደግሞ የተመልሰ ይመስላቸዋል አሁን እነሱም ማስቡ የውጭ ዜጎች ስለማመጡብን ያንን መሰረት አድርገው ነው። በቻይና የኢትዮጵያ አምባሳደር ተሾመ ቶጋ እነዚህ ማግለሎች የቻይና መንግስት ፖሊሲ እንዳልሆኑ ጠቅሰው በመፍትሄውም ላይ እየሰራን ነው ይላሉ። የአፍሪካ አምባሳደሮች የጋራ ፕላትፎርም አለን እና በዛ ፕላትፎርም የተለያዩ ሀገር አምባሳደሮች ዜጎቻቸው እንደዚህ አይነት ደርሶብናል የሚል ጥቁማ ደርሷል የሚል መረጃ ልውውጣለን ይህንን መነሻ አድርጎ የተወሰኑ አምባሳደሮች ዛሬ ከአፍሪካ የውጭ ጉዳይ ዲፓርትመንት ጋር ከአፍሪካ ጉዳዮች ዲፓርትመንት ጋር ግንኙነት እንደሚያደርጉ መረጃዎች አሉ። ይሄ የመንግስት ፖሊሲ እንዳልሆነ እናቃለን። ቻይና መንግስት አቋም እንዳልሆነ እናቃለን። እንደተባለው ቫይረሱ ከአፍሪካ አይደለም የመጡ ቫይረሱ የተከሰተው እዚህ ነው አፍሪካ አዲስ የሚመጡ ሰዎች ያው የግድ ኳራንቲን ውስጥ ይገባሉ። ይህን ሁሉም ዲፕሎማቶችም ያደርጋሉ። ስለዚህ በሱ በኩል ችግር የለም። ይሄ ቫይረሱን ለመቆጣጠር የሚደረግ እርምጃ ስለሆነ የሀገሪቷም ህግ ስለሆነ ከዚህ ውጭ ግን በጥቁሮች ላይ ያተኩ ነገር ከሆነ ይሄ ዲስ መድሎ። መጀመሪያ ግን መረጃውን በደንብ የሚመለከታቸው አላፊዎች ጋር እየተነጋገ ና ያለ ነው። የቆንስላ ጀኔራላችን ውይይቱን ካደረጉ በኋላ እዛው ችግሩ የሚፈታ ከሆነ ይፈታል። የማይፈታ ከሆነ እኛ ደግሞ ቤጂንግ ከቻይና የውጭ ጉዳይ ላይ የሚኒስቴር መስሪያ ቤት ጋር እንነጋገራለን ብለን እናስባለን አምባሳደሩ ሲያጠቅም ችግር በአንድነት ልናልፈው ይገባል ሲሉ አጽንኦት ሰጥተው ያሳስባሉ ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማንን አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደናደሩ z